በኢትዮጵያ የሚኖሩ ኤርትራውያን የመውጫ ቪዛ ለማግኘት የተጋነነ ክፍያ እየተጠየቅን ነው አሉ። ለአሜሪካ ድምፅ አስ የሰጡ ኤርትራውያን ወደ ሌሎች ሀገራት ለመሄድ ሲፈልጉ የመውጫ ቪዛ ለማስመታት እስከ አራት ሺህ ዶላር ድረስ እንደሚጠየቁ ገልጸዋል። የክፍያው ምክንያት ግልጽ እንዳልሆነና ወጥነትም እንደሌለው የተናገሩት ኤርትራውያኑ የኢትዮጵያ መንግስት የክፍያው መጠን ዳግም እንዲመለከተውም ጠይቀዋል። የኢሚግሬሽንና ዜግነት አገልግሎት በበኩሉ እየጠየቀ ያለው ክፍያ ለመውጫ ቪዛ ሳይሆን በህገወጥ መንገድ ለቆዩበት ጊዜ የሚወሰን ቅጣት ነው ብሏል። በህገወጥ መንገድ በአገሪቱ ውስጥ እየኖሩ ያሉ የውጭ አገራት ዜጎች በተቋሙ ተመዝግበው ህጋዊ የመኖሪያ ሰነድ እንዲይዙም ጠይቋል። ገብረ ሚካኤል ገብረ መደን በዚህ ጉዳይ የተጨማሪ ያለው የኢትዮጵያ መንግስት የመውጫ ቪዛ ለመምታት የሚጠይቀው ክፍያ የተጋነነ ነው ብለው ከሚያምኑት ቅሬታ አቅራቢዎች አንዱ የሆነው ጀላኒ ብርሃነ ተኬኤ በሱዳን ለሰባት ዓመታት ያህል ከኖረ በኋላ በዚያች አገር የእርስ በርስ ጦርነት ሲቀሰቀስ በመተማ በኩል አድርጎ ኢትዮጵያ መግባቱን ገልጿል። ፓስፖርቱን አዲስ አበባ በሚገኘው የኤርትራ ኤምባሲ ካሳደሰ በኋላ ወደ አንጎላ ለመጓዝ ማቀዱን የሚገልጸው ጀላኒ ብርሃነ ለመውጫ ቪዛ በኢትዮጵያ የኢሚግሬሽን እና ዜግነት አገልግሎት የተጠየቀው ክፍያ ግን ከአቅሜ በላይ ነበር ብለዋል። ዛ የመውጫ ቪዛ ስጠይቅ ዶላር ክፈል አሉኝ። ከየት ላመጣ እችላለሁ ብዬ ነገርኳቸው። እነሱ ግን መክፈል አለብህ አሉኝ። ምናልባት ትንሽ ቆይቶ ይቀንስ ይሆናል ብዬ ሳልከፍል ሄድኩኝ። ሆኖም ይባስ ብለው ከትንሽ ጊዜ በኋላ አራት ሺ ስምንት መቶ መድረሱ ነገሩኝ። ከየትም ላመጣ አልችልም ብዬ ተከራክሬያቸው ሶስት ሺ አንድ መቶ ዘጠና አምስት ዶላር ከፍዬ ወጣሁ። ስደተኛ ሆና በአዲስ አበባ እንደምትኖር የገለጸች ሄለን ተስፋ የተባለች ሌላ አስተያየት ሰጪ ደግሞ ከወር በፊት ፓስፖርቷን ይዛ የመውጫ ቪዛ ለመጠየቅ ወደ ኢሚግሬሽንና ዜግነት አገልግሎት መሄዷን ተናግራለች። ሆኖም መጀመሪያ ላይ 1700 ዶላር ክፈይ እንደተባለች እና እሱን እስክታሰባስብ ደግሞ ክፍያው ወደ 2400 ዶላር ማሻቀቡን ገልጻለች። ለመውጫ ቪዛ ይህን ያህል መክፈል ፍትሃዊ አይደለም ትላለች። የኤግዚት ቪዛ የትም ሀገር ተራዩ አይፈልጥም። ለመውጫ ቪዛ 2000 እና 400 ዶላር መክፈል የለብንም። እንዲህ አይነት ነገር የትም የለም። ይህን ያህል ክፍያ እየተጠየቅን ያለነው ደግሞ ኤርትራውያን ብቻ ነን። የሌሎች ሀገራት ዜጎች ይህን ሲጠየቁ አይታይም። የአሜሪካ ድምፅም ከ1495 እስከ 3745 ዶላር የተከፈለባቸው የክፍያ ደረሰኞችን ተመልክቷል። ስለዚህ ጉዳይ እንዲያብራራ የተጠየቀው የኢትዮጵያ የኢሚግሬሽንና ዜግነት አገልግሎት በበኩሉ የተጠቀሱት ክፍያዎች ለመውጫ ቪዛ ሳይሆን የውጭ ሀገር ዜጎች ኢትዮጵያ ውስጥ በሕገ ወጥ መንገድ ለሚቆዩበት ጊዜ የተወሰነ ቅጣት ነው ብሏል። አሰራሩ በኤርትራውያን ላይ ብቻ ሳይሆን በሁሉም ሀገራት ዜጎች ላይ እንደሚተገበርም በተቋሙ የውጭ ዜጎች ምዝገባና ቁጥጥር ዲሬክተር አቶ አዳነ ደበበ ተናግረዋል። የመርሶ በራሱ እንትን አለምንም ፍቃድ ገብቶ ሲኖር ተገቢውን ከፍሎ እንዲወጣ የሚደረግበት አሰራር አለ ማለት ነው። ለጉብኝት ገብተው ሌላ ስራ ላይ ተሰማርተው ሲገኙ፣ የውጭ ዜጋ በስደተኝነት ተመዝግቦ የሚኖር እና ባልተፈቀደለት ስራ ላይ ተሰማርቶ ሲኖር ያም መውጫ ቪዛ ገዝቶ እንዲወጣ ይደረጋል። ተገቢ ቅጣት ተከቶ ማለት ነው። ቅጣቱ እየጨመረ ነው የሚሄደው በቀኑ ብዛት ስለ ካልኩሌት ስለሚደረግ አሰራሩ አንድ አይነትና አንድ አይነትና ወጥ ነው። በቃ ምንም ልዩነት የሚባል ነገር በፍጹም ሊኖርም አይችልም። ኑሮም አያውቅም ማለት ነው። ስለዚህ በተለያየ ጊዜ መጥተን የተለያየ ዋጋ ተጠየቅን የሚሉትም የሚቆዩበት ጊዜ ስለሚጨምር ነው ነው ስለሚጨምር ነው። ለምሳሌ ቪዛቸው ከገባ አንድ ዓመት የሆነው እና ከገባ ሁለት ዓመት የሆነው ወይም ከገባ አምስት ዓመት አምስት ወር የሆነው እኩል ላይሆን ይችላል። ይሄ ሊያለያየው ይችላል። የክፍያው መጠን መነሻና መድረሻው ምን ያህል እንደሆነ ባይገልጹም ከሕገ ወጥነት ጋር ሲነጻጸር የቅጣት መጠኑ በዛ ሊባል አይገባም ይላሉ። ለደህንነቱ በመስጋት ስሙ እንዳይጠቀስ የጠየቀን በአዲስ አበባ የሚኖር አንድ ኤርትራዊ ደግሞ የመውጫ ቪዛ ጠይቄ ክፍያው ከአቅሜ በላይ በመሆኑ በህገ ወጥ መንገድ በየብስ ትራንስፖርት ለመውጣት እየተዘጋጀሁ ነው ካለ በኋላ የክፍያው መጠን በአንድ ዓመት ጊዜ ውስጥ ከ600 ወደ 40 ዶላር ማሻቀቡን ተናግረዋል። ይህን ያህል ገንዘብ ለመክፈል ስትሄድም በአግባቡ አትስተናገድም። ማመናጨቅና ማንገላታት ይታከልበታል። ይላል አብ ሰራርሓ ክብረ ዝበሃል የብሉም ከም ሓደ ገበነኛ ወይ መስተንግዷቸው ክብር የሚባል ነገር የለውም። እንደ ወንጀለኛ ነው የሚቆጥሩ። የተባልከውን ለመክፈል ነገ ከነገ ወዲያ እያሉ ያመላልሱሃል። በዚያ ልክ ያልሆነ ንግግር አለ። መጀመሪያ ለምን ገባህ ይለዋል። አቶ አዳነ ደበበ ግን በዚህ ቅሬታ አይስማሙም። እነሱም ይህን አልቀበለውም። ለምን መሰለህም አልቀበለው ማለት ኖርማሊ ከስተመር ናቸው። ታውቃለህ፣ እንደን ሰዎች ሲመጡ ሕገወጥ ቢሆኑም በጣም ነው ትሪት የምናደረገቸው፣ በጣም በሚገባ ማለት ነው። ክፈሉ ተብለው የሚከፍሉትን ነገር ግን እስከሚያዘጋጁ ውጪ ሊቆዩ ይችላሉ። ከዛ አንዳንዶች ደግሞ አሁን ለምሳሌ አሁን ሞላ ሊብሬ ሲሲዞ ሲመጣ ወይ ጨምሮበት ይሆናል ያንን ደግሞ እንደገና ሲፈልግ ያው ነገር የምታውቀው ዶላር የምንዘርም ቶሎ ላይ ያገኝ ይችላል ያ ያ ነገር እንት ሲል ያው ሰው ናቸውና ትንሽ ል ያደርጋሉ ታቀልቅ ያ ነው እንጂ በትሪትመንት በበኩል ምንም ነገር በቃ ምንም ነገር እንትን የለም። እ ከዜጎች በተለየ እንትን አንላቸውም በአግባቡ ነው የምናስተናግዳቸው። አስተያየት ሰጪዎቹ የተጠየቀው ክፍያ ከተፈጸመም በኋላ ፓስፖርቱ ላይ ከሀገር ተባረዋል የሚል ማህተም እንደሚመታበት ተናግረዋል። ወደ አንጎላ የተጓዘው ጀላኒ ብርሃነ ስለዚህ ጉዳይ ሲናገር ባለስልጣናቱ ከሀገር ተባርሃል፣ ከአምስት ዓመት በፊት ወደ ኢትዮጵያ አትመለስም ብለውኛል ብለዋል። ፓስፖርቱንም የሰጡት ቦሌ አየር ማረፊያ ከደረሰ በኋላ መሆኑን ገልጿል። አቶ አዳነ ደበበ በበኩላቸው ይህ በጥቂት ሰዎች ላይ ብቻ የሚያጋጥም ክስተት ነው ይላሉ ሲወሰን እንደ ጥፋታቸው ክብደት ነው። ብዙዎቹ ይ እንደዛ አያጋጥምም። የሚያጋጥመው በጣም በጣት የሚቆጠሩ ትንሽ ሰዎች ናቸው። ጥፋታቸው ከበድ ያለ በጣም ትንሽ ሰዎች ናቸው ደግሞ እንዳይገቡ የሚደረጉት እና ብዙ ሰው አይደረግም። ኖርማሊ አይደረግም በማለት ትችላለህ ጭራሽ አይደረግም እንደዛ። ስሙ እንዳይጠቀስ የጠየቀን አስተያየት ሰጪ ግን የኢትዮጵያ ባለስልጣናት ጉዳዩን ዳግም እንዲያጤኑት ጠይቀዋል። አማራጭ የቡሉን ቃስ ፍትሐዊ ይኮነን ፍትሐዊውን የቡሉን ህጋዊ ይኮነን አማራጭ የላቸውም ተብሎ የተጋነነ ክፍያ መጠየቅ ፍትሐዊ ስላልሆነ በአጠረ ጊዜ ውስጥ ፍትህ እንዲሰጡንና ያስራ ለውጥ እንዲያደርጉ እጠይቃለሁ። የኢሚግሬሽንና ዜግነት አገልግሎት ተቋም የሥራ ኃላፊው በበኩላቸው የዚህ ችግር መፍትሄው ወደ ተቋሙ ቀርቦ መመዝገብና በሕጋዊ የመኖሪያ ሰነድ ኢትዮጵያ ውስጥ መኖር ብቻ ነው ይላሉ። በሕገ ወጥ መንገድ ኢትዮጵያ ውስጥ እየኖሩ ያሉ የውጭ ዜጎች ወደ ተቋሙ ቀርበው በመመዝገብ ሕጋዊ የመኖሪያ ሰነድ እንዲይዙም ጥሪ አቅርበዋል። Lamir Kadam's Gabramikail Gabramadhin, Addis Ababa.